የጥያቄው መልስ ዝግጅት ክፍል ሁለት በኢትዮጵያ በተጣለው የአስቸኳይ ጊዜ አዋጅና የሰብአዊ መብቶች አያያዝ ላይ ያተኩራል። ለአድማጮቻችን ጥያቄዎች መልስ የሚሰጡት ከአዲስ አበባ የኢትዮጵያ መንግስት ኮሚኒኬሽንስ ጉዳዮች ጽህፈት ቤት የሚዲያ ልማት ዳይሬክተር አቶ ታምራት ደጀኔ ከናይሮቢ የአምነስቲ ኢንተርናሽናል የምስራቅ አፍሪቃ የሰብአዊ መብቶች አጥኚ አቶ ፍስሐ ተክሌ ከብረሰልስ ስብስብ ለሰብአዊ መብቶች በኢትዮጵያ የሚባል ነጻ ድርጅት ዋና ዲሬክተር አቶ ያሬድ ኃይለማርያም ናቸው። የፕሮግራሙ አዘጋጅና አቅራቢ ትዝታ በላቸው ነች። የዝግጅቱ የመጀመሪያ ክፍል ያበቃበትን ጥያቄ አስታውሳ ወደ ተከታዩ ክፍል ይዛን ትዘልቃለች። አመሰግናለሁ አቶ ያሬድ ኃይለማርያም። ለአቶ ፍስሐ ተክሌ አንድ ጥያቄ ላንብብና እሳቸውም አስተያየታቸውን ያክላሉ ከደብረ ማርቆስ ነው የመጣው ማለዳ ውቤ የተባሉ ናቸው ጠይቅ ልኝ ያሉት የተባበሩት መንግስታት ሰብአዊ መብት ድንጋጌ አንቀጽ አስራ ስምንት እያንዳንዱ ሰው የማሰብ የህሊና የእምነት ነጻነት እንዳለው ይደነግጋል የኢህአዴግ መንግስት ግን ዜጎችን በግፍ ያለ ፍርድ ቤት ትእዛዝ በእስር ቤት ማጎሩ አላንስ ብሎ እኔ እንደማስበው ብቻ አስቡ በማለት አማራጭ መረጃ በመከልከል የተለየ ሀሳብና አመለካከት እንዳይይዙ ያስገድዳል። በዚህም የአእምሮ የህሊና ሰቆቃ ይፈጽማል። ይህም ፈረንጆቹ አእምሮ አጠባ እንደሚሉትና አስገድዶ በማሳመን የሚፈጸም ሰቆቃ ነው። የህወሀት መንግስት ከመጣ ሲቪል ሰርቪስ ኮሌጅ ከሚለው ጀምሮ በተለያየ ቦታ የአቅም ግንባታ ማዕከል ብሎ ባቋቋማቸው ተቋማት በሚቀበለው የእርዳታ ገንዘብ በመቶ ሺህ በሚሆን ህዝብ ላይ ይህን ሰቆቃ ፈጽሟል። በምን መንገድ ነው? እነ ሂትለር ይጠቀሙበት የነበረው የአእምሮ አጠባ፣ ብሬን ዋሽንግ፣ አስገድዶ ማሳመን፣ ኢንዶክትሪኔሽን በኢህአዴግ ባለስልጣናት ስልጠና የሚባለውና በግፍ በታሰረው ህዝብ ላይና ታላቁ የሰው አእምሮ ላይ የሚቀለደው። መደበኛ ትምህርት ቤቶችና ከፍተኛ የትምህርት ተቋማትስ ከዚህ የአእምሮ አጠባ ነፃ ናቸው ወይ? መምህራን ተማሪዎችስ የማሰብ ነፃነት አላቸው ወይ? ይላሉ አቶ ማለዳውቤ ከደብረ ማርቆስ። አቶ ፍስሐ ተክሌ የአምነስቲ ኢንተርናሽናል አጥኚ በምስራቅ አፍሪካ እስቲ በዚህ ላይ አስተያየቶን ስጡንና ወደ አቶ ታምራት ደጀኔ ደግሞ እንመለሳለን። አመሰግናለሁ። የተነሳው ጥያቄ ያው ተገቢነት ያለው ነው። ድንጋጌዎችም የሰዎች የማሰብ መረጃ የማግኘት እና ሃሳባቸውን የመግለጽ እንዳላቸው ይደረግዛሉ። ኢትዮጵያ ደግሞ የእነዚህ የተለያዩ ስምምነት አካል አባላች፣ በተለያየ ጊዜም ኮሚትመንቷን ገልጻለች። በእነዚህ ተቋማት ውስጥም ትሰራለች እንግዲህ አንደኛው በኢትዮጵያ መንግስት እና አሁን ባለው መንግስት ሊፈጸም እና ምንስቲን በተደጋጀም የሚለው ነገር ምንድን ነው? የሰዎች የአስተሳሰብ ነጻነት በተለያየ መልኩ ይገደባል። ለምሳሌ የጸረ ሽብር አዋጁ ጋዜጠኞችን እና የሚዲያ ተቋማትን አቅቶ ብዙዎቹ እስር ቤቶች ናቸው፣ ከሀገር ወጥተዋል እና የሚዲያ ተቋማትም ተዘግተዋል። ስለዚህ ህዝቡ በመንግስት ከሚነገረው እና ከሚሰጠው መረጃ ውጪ ተጨማሪ ወይም ደግሞ አማራጭ መረጃ እንዳያገኝ ለማገድ የተደረገ ነገር ነው። ሌላ ከዚሁ ጋር የሚደረገው ነገር አሁን በተለይ ከተቃውሞ ጋር መረጃ ነፃነትን፣ የማሰብ ነፃነትን ከመገደው ጋር የኢንተርኔት ላይ ያለውን አክሰስ የመገደብ ኢንተርኔት እንዳይገኝ የማድረግ ነገር ነው። በዚህም ላይ ባለፈው ዲሴምበር ላይ ባወጣነው ሪፖርት ሶሻል ሚዲያ እንዴት እንደሚዘጋ፣ ነጻ የሚባሉ የሶሻል ሚዲያ ሶርሶች ኢትዮጵያ ውስጥ እንዴት ብሌክ ብሎክ እንደተደረጉ ተደራሽ እንዳይሆኑ እንደተደረጉ የሚያሳይ ነገር አስገላላ ይሄ የቆየ ነገር ነው ግን በአጠቃላይ ምንድን ነው ስለዚህ ሚዲያ ላይ የነበረው ጫና አሁን ጨምሯል። ግን በስም የነበረ ነበረ እንደተባለው ከሰማንያ ሶስት አምረተ ምረት እና ከዛ በኋላ ባሉ ጊዜያት በሙሉ የፕሬስ ነጻነት ቢባልም እና የተወሰነ ጊዜ ላይ ሚዲያዎች በርክተውና ነጻ ሆነ የታየ ነበረ ቢሆንም በተለይ ከሁለት ሺህ አምስቱ ምርጫ በኋላ ነፃው ፕሬስ እንዲዳከምና ከገበያው እንዲወጣ ካሉ ጋዜጠኞችን አሳሪ ድርጅቶች ውስጥ አንደኛው ፓዮኒር ነች፣ ግንባር ቀደማ ነች እና ዳታዎችን የሚያመለክቱ ጋዜጠኞች ላይ የተለያየ ጣና ይደረጋል። ነጣ ሚዲያ ነጻነት በሌለበት አገር ላይ ዲሞክራሲ የመኖር እድሉ በጣም አነስተኛ ነው። የተሻለና አማራጭ የመረጃ ምንጭ አይኖረውም፣ ፖለቲካም ዲሞክራሲም አይኖረውም ማለት ነው። ምክንያቱም ተቃዋሚ አካላትን መስራት አይችሉም፣ መረጃቸውን አላማቸውን ማስተዋወቅ አይችሉም። ስለዚህ አንድ ድርጅት እና ስልጣኑ ኢትዮጵያ አካል በዘላቂነት ስልጣን ላይ መቆየቱን ለማረጋገጥ ይጠቀምበታል ማለት ነው። ኢትዮጵያ ውስጥ እየሆነ ያለው ይሄ ነው። አንድ ስትራቴጂ ነው ማለት ነው። ተጠያቂ ካነሱት ከዩኒቨርሲቲዎች ውስጥም ቢሆን የትምህርትን ነፃነት የሚከለከል በዚህ ጊዜ እንግዲህ ትምህርት ኢንተርኔት ላይ በጣም ቢቴንዳን የሆነ ነገር ነው እና ግን ፍሪ ካልሆነ ሰዎች የመመራመር እና መረጃ የማግኘት ቤታቸውን በዛው ይከደባል ማለት ነው በዚህ ካላቁ አቶ ታምራት ደጀኔ እስካሁን በተነጋገር ነው ላይ መልስ ይስጡኝና ሌላ ጥያቄ ላሰማ። እሺ፣ አመሰግናለሁ። አንዳንዱ የተነሳው ሀሳብ የማይገናኝ ነው። አሁን ለምሳሌ አሁን የተደረገውን ታድሶ በደርግ ጊዜ ከነበረው ዘጠና ሰባት ጫማ ግስት የተወሰዱትን እርምጃዎች ጋር በማያያዝ የቀረበው ነገር ሁለቱ የሚገናኝ ነገር አይደለም። አንደኛ ያኔ ደርግ ጊዜ የነበረው ፍርድ ቤት ተቋቁሞ ክስ ተመስርቶ ተከሳሾቹም ሲከራከሩ መንግስትም የከሰሰው አካል በክርክር ሂደት በዛ መንገድ የተቋጨ ጉዳይ ነው እና ይሄ ግልጽ የሆነ የሰው ልጆችን ከማጥፋት ወንጀል ጋር ተያይዞ የቀረበ ክስ ነው የሚታወቅ ነው። ከዚህ ጋር ለምን ለማገናኘት እንደተሞከረ አልገባኝም። ሌላው የዘጠና ሰባቱም ቢሆን እንደዚሁ በሰላማዊ መንገድ ሳይሆን በሌላ መንገድ በህዝቦች መካከል በተለያዩ ህብረተሰብ ክፍሎች መካከል መቃቃር እና እርስ በርስ መጨፋጨፍ እንዲከሰት የተለያዩ ቅስቀሳዎችን ሲያደርጉ የነበሩ ሀይሎች ያንን ሲመሩ የነበሩ እና ሌላው ሰላማዊ ሰው በዛ ተገፋፍቶ ከጸጥታ ሀይሎች ጋር አላግባብ እንዲጋጭ ባደረጉት አመራሮች ላይ የተወሰደ እርምጃና በፍርድ ቤት የተያዘ በዛ መንገድ የተፈጸመ ጉዳይ ነው ይሄኛው። ከዛ ላይ የት ይላል ባናገናኘው እኔ ጥሩ ይመስለኛል። ይሄ በአንድ ወይም በሌላ መልኩ ተሳስተው የግለሰብ ንብረቶች የተለያዩ ፋብሪካዎች የመሳሰሉትን በተለያዩ ክልሎች አካባቢ በማውደም በማቃጠል ሌሎች ደግሞ በተለያየ መንገድ ጉዳትን በማድረስ ጭምር ከዚህ ውጭ ያሉት ደግሞ ያንን በማጀብ እንቅስቃሴ ውስጥ እንቅስቃሴ የተሳተፉ ናቸው ነገር ግን ከበስተጀርባ የሚመሯቸው እና እነሱ ውስጥም ሆነው ይህ እንቅስቃሴ በማራገብ የሚታወቁ ሀይሎች ከአብዛኛው በዚህ ውስጥ ከገባው ሀይል ለይቶ ማየት ጠቃሚ ይመስለኛል ስለዚህ አብዛኛው ሀይል በሰላማዊ መንገድ ሀሳቡን ለመግለጽ ፈልጎ ግን ደግሞ ተገፋፍቶ የገባው ጸጥታን የማወቅ ከዚህ ጋር የተያያዙትን ንብረት የማውደም እንቅስቃሴ ውስጥ ገብቶ ስለነበረ እና ከመደበኛው ሀሳብን በሰላማዊና ሕጋዊ መንገድ ከመግለጽ በወጣ መንገድ የተደረገ እንቅስቃሴ ስለነበርና የሌሎች ዜጎችን መብቶችና ሰብአዊ መብቶች ጭምር የገፈፈ አደገኛ እንቅስቃሴ በመሆኑ መንግስት የአስቸኳይ ጊዜ አውጇል። ይሄ የተፈጸመው በአስቸኳይ ጊዜ አዋጅ ውስጥ መሆኑን መደብ መታወቅ ይኖርበታል እና ከዚ በአስቸኳይ ጊዜ አዋጅ ውስጥ በየትኛው በአለም አቀፍ ሕግም የሚታወቁ ሕጎች የፖለቲካና ሲቪል መብቶች ድንጋጌ አለ። የሀገራችንም ሕገ መንግስት አለ። በዛ መሰረት የተፈጸመ ነው። በዚህ በአስቸኳይ ጊዜ ውስጥ አዋጅ ጊዜ ወቅት ደግሞ የሚታገዱ መብቶች አሉ። ሰብአዊና ዲሞክራሲያዊ መብቶች ይታገዳሉ። የማይታገዱ መብቶችም ተለይተው ተቀምጠዋል። በዚህ መንገድ ከመደበኛ እንቅስቃሴዎች ውጭ የሆኑ ለምሳሌ የመዘዋወር መብቶች በተወሰነ መንገድ መልኩ የታገዱበት ሁኔታ ነበር። በኋላ የተነሳበት ሁኔታ አለ። ሌሎች አሁን ቅድም ከኢንተርኔት ጋር የተያያዘው በአብዛኛው ሄት ስፒች የሚባለው ነገር ይሄ ጽንፍ የለቀቀና አንዱ በሌላው ላይ እንዲነሳ የሚቆሰቁሱ መልእክቶች የሚተላለፉባቸው በርካታ የኢንተርኔት የፌስቡክ እንትኖች እንዲቋረጡ የተደረገበት ሁኔታ አለ። ይሄ ትክክል ነው። ሌላም ሀገር ቢሆን ይሄ ነገር ይሰራል። ሌላው በርካታ ሰዎች መታሰራቸው ወይም በዚህ በተሀድሶ እንትኑ እንቅስቃሴ ውስጥ እንዲገቡ መደረጋቸው አዲስ አለ። አሁን ሌላ ሀገር ቱርክ እኮ በጣም በርካታ በሀያሾች የሚቆጠሩ ዜጎች በዚሁ መልኩ እንትን የተደረጉበት ሁኔታ ነው የነበረው። እንደውም ከዛም አልፎ በህግ የተጠየቁትም በጣም በርካታ ናቸው። አሁን ወደ እኛ ሲመጣ ይሄ ለምን እንደሚጋልን አይገባኝም። ነገር ግን ዞሮ ዞሮ እነዚህ በእንትን ውስጥ የገቡት በተሀድሶ ካምፕ ውስጥ ገብተው ትምህርት እንዲወስዱ የተደረጉት ቅድም በተባለ መልኩ ቶርቸር ምናምን ምናምን ተብሎ የተገለጸው ነገር ትክክል አይደለም፣ ስህተት ነው። መረጃው ከየት እንደተገኘ እኔ አላውቅም። ይሄ አይፈቀድም፣ በአስቸኳይ ጊዜ አዋጁ ውስጥ ራሱ የተከለከለ ነው። አንዳንድ ጊዜ ያልተፈጠሩ ነገሮችን እንደተፈጠሩ አርጎ መሳሉ ትንሽ ትክክል አይመስለኝም። በሚዛኑ ማየት ጠቃሚ ይመስለኛል። እና እንዳልኩት በህገ መንግስቱና ከዛ ጋር በተያያዙ ሰነዶች ዙሪያ እውቀት ይዘው እንዲወጡና ያንን ይዘው እንዲንቀሳቀሱ ሱ ነው የተደረገ። ከየት እንደመጣ ላ ሰቆቃ ተፈጽሟል ለሚሉት የአሜሪካ ድምጽ ራዲዮም ከስር የተፈቱትን ሰዎች አነጋግሯል። እጅ ለእጅ ተያይዘው በአንድ ጉድጓድ ላይ እንዲጸዳዱም እንደሚደረጉ ስፖርት እየተባለ በደረታቸው እንዲፏቀቁ እንደሚደረጉ ይሄ ደግሞ ውሃ በሌለበት አለጫማ ድንጋይና ጠጠራማ አካባቢ እንዲሮጡ እንዲደረጉ እሱ ነው ሰቆቃ መፈጸም ሲባል የተገለጸው። ለቀረበው ጥያቄ ደግሞ ሰላማዊ ሰልፉ ሲካሄድ ከህዳር ወር ጀምሮ ባለፈው አመት ሲካሄድ በሰላማዊ መንገድ ነበረ። ህዝቡ ሲጠይቅ የነበረው እንግዲህ በመገናኛ ብዙሃን ማህበራዊ መገናኛዎች ሲወጡ ነበረ። ሰው እንዴት ወጣቱ ሰላማዊ በሆነ መንገድ እጁን አጣጥፎ ጥያቄ ይጠይቅ ነበረ። ጥያቄው በጊዜ ባለመመለሱ እንዲሁም ጠቅላይ ሚኒስትር ኃይለማርያም ጭምር የኢትዮጵያ ባለስልጣናት የህዝቡ ጥያቄ ተገቢ ነው ብለው የተናገሩበት ሁኔታ ነው የነበረው። ከዚያ በኋላ ነው ንብረት ማቃጠል ወደተባለው ሁኔታው የተሸጋገረው። የህዝቡን ጥያቄ በሰላም መመለስ አይቻልም ወይ ብሎ የሚጠይቁ ሌሎች ሰዎች አሉ። እዚህ ላይ አንድ ነገር ምናልባት ቀደም ብለው ያነሷቸው ነገሮች እኔ ዲስቶርት እንዳረግኩ እ አዛብቼ እንዳስቀመጥኩ አድርገው ስላነሱ ግልጽ እንዳደረግ ቢፈቀድልኝ። እሺ ምናልባት የመንግስቱ ተወካይ አሁንም የመረጃ ችግር ከሌለ በስተቀር ያልኩት የደርግ ለውጥ ላይ ኢህአዴግ ስልጣን ላይ እንደያዘ ራሱ በዘር ማጥፋት ወንጀል የተከሰሱትን አይደለም እንዳለ የቀረውን የኢሰፓ አባላት የተባሉትን ሰዎች ሁሉ ሰብስበው ካምፕ ውስጥ ለወራት ስልጠና በሚል ቀምጠው ሲያሰቃዩቸው ነው የኖሩት እና በየጊዜው የተፈጸሙት ነገሮች ትሬንዶቹ፣ ማለትም የሚታየው ነገር በግልጽ የሚያሳየው ቅድም አንድ ጠያቂ በጥሩ ሁኔታ እንዳቀረቡት መንግስት አይምሮን ማጽዳት እሱ ከሚለው ውጪ ከየትኛውም አቅጣጫ የሚነሱ አስተሳሰቦች በሌላ አይምሮ በህዝቡ አይምሮ ውስጥ እንዳይገቡ ሁለት መንገድ ነው የሚጠቀመው። አንዱ ቅድም ወንድሜ አቶ ፍስፋ እንዳለው የመረጃ መንገዶችን የሀሳብን የመግለጽ ነጻነት መረጃ የማግኘት ነጻነትን መገደብ ነው፣ ሚዲያውንም ምኑንም። ሁለተኛው ግን ሰው በራሱ መንገድም ጥሮ ግሮም መረጃ ከየትም አግኝቶ አዎ መብቴን አውቄያለሁ ብሎ ሲጠይቅ ደግሞ ሁለተኛው እርምጃ እንደዚህ ሰብስቦ ካምፕ ውስጥ አስቀምጦ ማሰቃየት ነው። የማሰቃየት ስራ አልተፈጸመም የሚለው ይሄ በእውነት የስቃይ ሰለባ የሆኑ ሰዎች በህይወት አሉ። በየሚዲያው መረጃ እየወጣ ነው። ትላንትና እንኳን ምናልባት ቪኦኤን ካልሰሙ አርካይቡን ተመልሰው እንዲሰሙ ጠይቃቸዋለሁ። ሁለት ሰዎች ከሀረር አካባቢ ጦላይ ተወስደው አዛውንቶች ሳይቀሩ እንዴት በመንግስት ታጣቂዎች፣ ምን አይነት እርምጃ ይወሰድባቸው እንደነበረ ምስክርነት ሰጥተዋል። ሰዎች በጣም በርካታ፣ እኔ ስም እየጠቀስኩ እኮ አሁን የግለሰቦችን ስም ብናነሳ አንዘልቀውም ብዬ ነው። ግን ስም እየጠቀስኩ ማን ምን እንደተደረገ ሁሉ ማውራት እንችላለን። አቶ ታምራት እዚህ ከደርግ ጊዜ ጋር ሰዎች ታፍሶ ተወስደው ብሬንዋሽ ምናምን በሚል ነገር የተገለጸው ነገር እኔ እንዴት ቢሆን ጥሩ ነው? እንግዲህ የለውጥ ወቅት ስለነበረ ከዚህ በፊት የነበረውን ጦር ሰራዊትም ሆነ በአመራር ላይ የነበረውን ሀይል ከአዲሱ ጋር አቀላቅሎ ለመሄድ ከአዲሱ ነባራዊ ሁኔታ ጋር ራሱን አግባብቶና አስማምቶ መሄድ ይጠበቅበታል እያንዳንዱ። ስለዚህ በተለያየ ፕሮግራምና በተለያየ ሪኢዮተ ዓለም ውስጥ ሲንቀሳቀሱ የነበሩ ሀይሎች በአንድ ተመሳሳይ አገር ውስጥ እንዲንቀሳቀሱ ከተፈለገ በዚህ ጉዳይ ላይ ተሃድሶ እንዲወስዱ መደረጉ መልሶ ወደ ሌላ አዙሪት እንቅስቃሴ ውስጥ ተገፋፍተው ከሚገቡ ይልቅ ያለንበት ሁኔታ ይሄ ነው። መንግስት ተቀይሯል። ከዚህ በኋላ ያለው የሰላም የዲሞክራሲ ዘመን ነው። በዚህ ጉዳይ ላይ ያለውን ፕሮግራም አስተዋውቆ እንደ ማንኛውም ሲቪል ሊንቀሳቀሱ ወደ ህብረተሰቡ እንዲቀላቀሉ ማድረጉ እኔ ክፋት ያለው አይመስለኝም። እኔ በዚህ መንገድ ቢያውቅ ጥሩ ይመስለኛል። ሁለተኛ፣ በዚህ ቶርቸር ተፈጽሟል የሚባሉት ነገር እኔ እስካሁን መረጃ የለኝም። መረጃ ካላቸው ማንም ሰው ይህንን ለማጣራት የተቋቋመ አደረጃጀት አለ ኮማንድ ፖስት የሚባል አለ። ከዛ በታይ ደግሞ ምክር ቤቱ የተቋቋመ አጣሪ እንትን አለ። በዛ መንገድ ችግሩን በትክክል መፈጸሙ ከተረጋገጠ የፈጸሙት አካላት ላይ መንግስት ጃ ከመውሰድ ወደ ኋላ የለ። ነገር ግን አሁን በስሚ ስሚ ገና ለገና ወይ ስርዓቱ ላይ ወይ የተለያየ ርዕዮተ ዓለም የምንከተልና ምናምን በመሆናችን ብቻ ይሄ ነገር በእርግጠኝነት ተፈጽሟል ብሎ በሚዲያ ማንሳቱ እኔ ተገቢ አይመስለኝም። ከዛ ውጪ መጀመሪያ ላይ አነሳሽው ትክክል ነው። በሰላማዊ መንገድ የተለያዩ ጥያቄዎች ይነሱ ነበር። ያንን ለመፍታት የመልካም አስተዳደር ንቅናቄ ብሎ መንግስት ከላይ እስከታች አውጥቶ እንቅስቃሴ እያደረገ ነበር። ነገር ግን የሕዝቡ ጥያቄና በተደጋጋሚ መንግስት እንደሚገልጸው ባለፉት ዓመታት እዚህ ሀገር ላይ በተፈጠረው በጣም መሰረታዊ ለውጥ በትምህርት በጤና በመሳሰሉት በተፈጠረው ለውጥ የሰው የአስተሳሰብ ደረጃ የሰው የመጠየቅ ራሱ ዲሞክራሲያዊ ስርዓቱን ያንን የሚጋብዝ በመሆኑ ፈጣን እየሆነ የመጣበት ሁኔታ ነው የነበረው። ስለዚህ ከጥያቄው ፍጥነት አኳያ ፈጣን ምላሽ መስጠት አልቻለም። ስለዚህ ይሄ መስተካከል አለበት ብሎ መንግስት እራሱን አይቶ በማረም ላይ በነበረበት ወቅት ነው ወደ መጨረሻ ላይ ወደ ሀይል የተገባ ያው ሌሎች ሀይሎች የተለያዩ አጀንዳዎችን በህብረተሰቡ ትክክለኛው ጥያቄ ላይ እየተንጠላጠሉ ወደ ጥፋት የሚያመሩ አጀንዳዎችን ጭምር በማቀበል አቅጣጫው እንዲሳት ተደረገ እንጂ ትክክል ነው። መጀመሪያ የነበረው በጣም ዲሞክራሲያዊና ሰላማዊ ጥያቄ ነበር። በህገ መንግስቱ መሰረት ማንነትና ፈቃደኝነት ላይ ተመስርቶ ህብረተሰቡ ውሳኔ ማግኘት የሚችልበት እድል ሰፊ ነው። ባለፉት አመታት በደቡብና በኦሮሚያ የማንነት ጥያቄ ከድንበር ጋር የተለያዩ ጉዳዮች ተነስተው የተፈቱበት ሁኔታ አለ። ስለዚህ ማንነት ጥያቄ በህገ መንግስቱ መሰረት በአንደኛ እንትን መኖር የህብረተሰቡ ፈቃደኝነት መኖር አለበት። ሁለተኛ ለሚመለከተው አካል መቅረብ አለበት እዛው ባለበት አካባቢ ማለት ነው። በሁለት አመት ውስጥ ያ ጉዳይ ምላሽ ካልተሰጠ በፌዴሬሽን ምክር ቤት በኩል ምላሽ የሚሰጠ ይሆናል ማለት ነው። አሰራር ግልጽ አሰራር እየተዘረጋለት ነው። በጣም ነው የማመሰግነው። እንደው በኢትዮጵያ ሁኔታ ላይ እኮ አምነስቲ ተደጋጋሚ ሪፖርት አውጥቷል። እና አቶ ፍስሀ ተክሌ በዚህ ላይ ምን አስተያየት አለዎት? የተነሱት ነገሮች ውስጥ የተወሰነ ማስተካከያ የሚያስፈልጋቸው ያሉ ነገሮች ይመስለኛል። አንደኛው የሕዝቡን ጥያቄ የመልካም አስተዳደር ጥያቄ ብሎ ስም መስጠት እና ኮይን ማድረግ ነገር አይመስለኝም። ምክንያቱም ችግሩን በትክክል በስሙ ያልጠራ አካፋን አካፋ ያላለ ችግሩን መፍታት አይችልም። ምክንያቱም ችግሩን እንደ ችግር አትሴት ማድረግ ነው ይቻላል ኢትዮጵያ ውስጥ ባለፈው ዓመትና ከዛ ከዚ የነበሩት ጥያቄዎች ብዙዎቹ ጥያቄዎች የመብት ጥያቄዎች ናቸው። የመልካም ማስተዳደር ጥያቄዎች አይደሉ። ህዝቡ መብራት ሲጠፋበት፣ መንገድ ሲቆረጥበት፣ ወይም ደግሞ ውሃ ሲጠፋበት ለረጅም ጊዜ ይኖሯል። አሁንም አለ። በዛ ምክንያት ሰልፍ ወጥቶ አያውቅም። መልካም ማስተዳደር ችግር አልነበረም። የነበረው የመብት ጥያቄዎች ናት። ስለዚህ አንደኛው ከችግሩ ጋር ኢንጌጅ ለማድረግ መንግስት ከፈለገ የመልካም ማስተዳደር ጥያቄ ብሎ ዳውን ፕሌ ማድረግ ሳይሆን የማስ ጥያቄ መሆናቸውን መቀበል መሰለኝ። በቃ ሁለተኛው ሰው ነገር አሰራሮች አሉ፣ ተቋሞች አሉ፣ ጥያቄ ድበዛ መ መቅረብ ይችላሉ ይባላል። ኢትዮጵያ ቆንጆ ህገ መንግስት አላት። ህገ መንግስቱን በመጥቀስ ብቻ ችግሮች ይፈታሉ ማለት አይቻልም። የህገ መንግስት እንዴት ታታጫለ የሚለው ማየት ያስፈልጋል። እና ባለፉት አምስት አመታት ላይ ይሄ ህገ መንግስት በትክክል አልተገበረ አልተተገበረ። ቆንጆ አንቀጾች አሉ፣ ጥሩ ተቋማት አሉ። የነዛ ተቋማት በእርግጥ መሬት ላይ የወረደ የሰብአዊ መብት ማስከበር ስራ አልሰሩም በሚያስ ያልተችት ለምሳሌ በዚህ በኦሮሚያ እና በአማራ ክልል በተደሳችን ሰው የሰውነት ጠፍቷል ፖሊስ ተመጣጣኛ ያልሆነ እርምጃ ወስዷል የሚለው ነገር ስንጮህ ነበረ ያን ያደረጉ ሰዎች እስካሁን ምንም እርምጃ አልተወሰደባቸውም እንዲያውም እየተቀጡ ያሉ በሰላማዊ ሰልፍ ሳተፉት ሰዎች ሰውን የገደሉ ያሰቃዩት ሰዎች ሲቀጡ አላየሁም ኢንኳሪ ኮሚሽኑ በየ ሪሃብሊቴሽን ሴንተሮቹ ወይም ደግሞ የታድሱ ማዕከላት እየዞረስ ጠይቅ ነበረ ያለባቸውን ትሪትመንት ገልጸው ነበረ። መጨረሻ ላይ ሪፖርት ያደረገው ነገር ግን የሎጂስቲክ ሆስፒታል ችግር አለን የሚለው ሰዎች እኮ እንደዚህ ተደረግ እ ተደበድብም ብለው ሲነግሩ የተነበረው ኢንኳሪ ኮሚሽን ነው። ለሰ የሎጂስቲክ ችግር ሳና ያለው ሎጂስቲክ ተገለግዛል። ስለዚህ አሁን ባለበት ደረጃ ኢንፎርምድ ባይ ሂስትሪ እነዚህ ተቋማት በህገ መንግስት ላይ ያሉት ተቋማት ላይ አመኔታ ሰብቷል እና ሪሊስራቸው ስላልሰሩ ማለት ነው፣ በላይ ረጅም ጊዜ ስለዚህ ቶርቸር ወይም ደግሞ ኢሰብአዊ አያያዞች ላይ ያሉትን ነገሮች ለእነዚህ ተቋማት ያቀርባል። ጊዜ አላስብም፣ ምክንያቱም ማመኔታ ስለለ የመለ ማለት ነው። አመሰግናለሁ። አንድ ሁለት አከታታይ ጥያቄዎችን በድምፅ ላሰማችሁና በኢሜይልም ደግሞ ለአቶ ታምራት የመጡትን አሰማለሁና ከዛ ይመልሱልኛል። ሰላም ዜዎች እንደምን አላችሁ? የኢትዮጵያ ተወካይ የሆኑትን ለመጠየቅ ነበረ እና የመጀመሪያ ጥያቄ ምንድን ነው፣ አሁን በስልጣን ላይ ያላችሁት ኢህአዴግን ከጊዜ በኋላ የተቀላቀላችሁም በፊት ነባር የሆናችሁም ኢህአዴግ በሚፈጽመው ሰብአዊ መብት ጥሰት ላይ ሰዎችን በማሰር በማሰቃየት ተግባር ላይ ወደፊት ይጠየቃል፣ ያው መንግስት ማለፍ አይቀርም ፍትህ በሚመጣ ጊዜ መጠየቁ አይቀርም እና እናንተም አንዱ ተጠያቂ ልትሆኑ ነው። እና በዚህ ጉዳይ ላይ ምን አስተያየት አለዎት? በሁለተኛው ጥያቄ በአሁኑ ኢህአዴግ የከፈተው ዘመቻ ላይ ሰዎችን በማሰር ወይም በመሰወር ላደረሰው ችግር ብዙ ቤተሰቦች ልጆቻቸው ጠፍተው፣ የቤተሰብ አባሎች ጠፍተው እስካሁን ድረስ ያሉበት አይታወቅም እና ይሄንን እስኪ አንድ መድረክ ከፍታችሁ የጠፉትን ሰዎች ካሉም አሉ፣ ከሞቱም ሞተዋል ብላችሁ ለቤተሰብ መንገር ስለሚገባ እንደ ዜግነት፣ እንደ ኢትዮጵያዊነት አስባችሁ ለጥቂት ጊዜ ብታደርጉት፣ አለበለዚያ ደግሞ እንደ ቀይ መስቀል ያሉ ድርጅቶችን አፈላልጋችሁ የጠፉትን ሰዎች አፈላልጎ ለማግኘት ነበረ እና እስቲ በዚህ በሁለት ጉዳይ ላይ መልስ ቢሰጡኝ በጣም አመሰግናለሁ። ስዩም አስብሃኝ ከቨርጂኒያ ጣናች። የአሜሪካ ድምፅ ተዘጋጆች ሀውጃኑ ነኝ። ለአቶ ያሬድ የማቀርበውን ጥያቄ የሚከተለው ነው። ወታደራዊ ስርዓት ተተክሎ ዜጎች በጅምላ እየታፈሱ ወታደራዊ ካምፕ በሚታጨቁበት ጊዜ በወታደራዊ ካምፕም ጅምላ ቅጣት የሰብአዊ ቅጣት እና ስቃይ በሚደርስባቸው ጊዜ ክብራቸውና ስብናቸውን በሚነካ በሀገሪቷ ጠቅላይ ሚኒስትር ወይም ደግሞ የጠር ጠቅላይ አዛዥም ጨምሮ ጠቅላይ ሚኒስትር ኃይለማርያም ደሳለኝ አይለምደንም በሚል ኢሰብአዊ ድርጊት ፍጻሜ በሚፈጽሙበት ጊዜ ከእነዚህ ሰዎች ጋር ስለ ሰብአዊ መብት አያያዝ መወያየት የሰብአዊ መብት አያያዝ መርሆችን አያራክስም ወይ ወይም ለእነዚህ አምባገነኖች ተጨማሪ እውቅና መስጠት አይሆንም ወይ? አመሰግናለሁ። አንድ ጥያቄ ልጨምር፣ በኢሜይል የመጣ አቶ ያሬድ ለሰብአዊ መብት የመጣውን እርስዎ ይያዙት፣ እንዲሁም አቶ ፍስሃም አስተያየት ሊሰጡበት ይችላሉ። አቶ ታምራት ደግሞ ለመንግስት የመጣውን ይመልሱልናል። ሌላው ጥያቄ ይሄ እንደሚከተለው ነው። አስቸኳይ አዋጁ ለሕዝብ ጥያቄም ሆነ ለችግሩ ትክክለኛ መፍትሄ ነው የሚለው መንግስት ብቻ ነው። መንግስትም ቢሆን አመጹን የመቆጣጠሪያ ስልት በማድረግ የተጠቀመበት ዘዴ እንጂ ትክክለኛ መፍትሄ እንዳልሆነ ልቡ ያውቀዋል ይሉና አቶ ሂሩይ ናቸው ይሄንን ጥያቄ ይላኩልኝ። ጥያቄዎቼ አንደኛ ችግሩን በትክክለኛ ስሙ በመጥራት ትክክለኛ የፖለቲካ መፍትሄ ባለመስጠቱ ምክንያት ውሎ አድሮ ሊፈጠር ለሚችለው ከባድ ችግር ኃላፊነት የሚወስደው ማን ነው? መንግስት ይሄን አስቧል ወይ? ሁለተኛ ከሃያ ሺ በላይ የሆኑ ዜጎች በተሀድሶ ስም በየካምፑ ታጉረው ከፍተኛው የሰብአዊ መብት ረገጣ ሲፈጸምባቸው እንደነበረ ራሳቸው ሰለባዎቹ መስክረዋል። ይህን ማስተባበል አይቻልም። መንግስት አሰማራሁት ያለው መርማሪ ቡድን ምንም የሰብአዊ መብት ረገጣ አልተፈጸመም ሲል መግለጫ ሰጥቷል። ጥያቄ፣ እውነቱ የትኛው ነው? ባለጉዳዮቹን ታሰርኩ፣ ተገረፍኩ የሚሉትን ወይንስ መንግስትን ይላሉ። ለእናንተ ለሰብአዊ መብት ድርጅት ተወካዮች ደግሞ አንደኛ፣ እነዚህ ድርጅቶች እስካሁን እንደሚታየው መግለጫ ከማውጣት ሌላ ስራ የላቸውም ይሏቸዋል። እርግጥ ዋና ስራቸው ይሄው ነው። ከዚያ አልፈው ከባለ ሀብት አገሮች ጋር በመወያየት የዲፕሎማሲ ጫና ፈጥሮ ሰብአዊ መብት የእርዳታና የትብብር ፖሊሲ መርህ እንዲሆን የማድረግ አቅም ለምን የላቸውም የሰብአዊ መብት ድርጅቶች? ሁለተኛ፣ የውጭ ፖለቲከኞች ሲያራምዱ የቆዩት የትርምስ ተቃውሞ ህዝብ በአስቸኳይ አዋጅ ስም እንዲታፈን ከማድረግ ያለፈ ፋይዳ አልነበረውም። እነርሱም በህዝቡ ላይ ለተፈጸመው እና እየተፈጸመ ላለው ገደብ የሌለው ሰብአዊ መብት ረገጣ ተጠያቂ ናቸው። ጥያቄ የፖለቲካና የሰብአዊ መብት ድርጅቶችን መለየት የሚቻለው እንዴት ነው? የሚል ነው የአቶ ሂሩይ ጥያቄ። ለዚህ ጥያቄ መልስና ሌሎችም ጥያቄዎቻችሁና ቀሪ መልሶች ከነገ በስቲያ ሰኞ ምሽት ይቀርባሉ። እንድታደምጡ ከአክብሮት ጋር እንጋብዛለን።